የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። አንጎልና ሙዚቃ አዘውትረው ሙዚቃ የሚሰሙ ሰዎች ከማያዘወትሩት ጋር ሲነጻጸሩ ይበልጥ ደስተኞች ናቸው። ደግሞም የሚመለከተውን የአንጎል ቁልፍ ተጭኖም ይመስላል አዲስ ሐሳብ ለማመንጨት ጭምር የሚረዳ መነቃቃትን ይፈጥራል ሙዚቃ። እነኚህ ታዲያ ከማዝናናትም ባሻገር ቁጥራቸው ከበዙት ከምናውቃቸውም በላይ እጅግ የገነኑ ጠቀሜታዎች ውስጥ ናቸው። አንድ በቅርቡ ይፋ የተደረገ ጥናት እንዳመለከተው አስገራሚውን የሙዚቃ ምስጢርና ፋይዳ የሚዳስሰው የሙዚቃ ዓለሙጋችን ከእውቅ ሙዚቀኛና ከአንጎል ሕክምና ባለሙያ ጋር የሚደረግ ቆይታም ይጨምራል። እኔ እንደሚመስለኝ ሙዚቃ ምናልባት እግዚአብሔር ለሰው ልጅ የሰጠው አንድ ማጂክ ነው ብዬ ነው የማስበው። ምክንያቱም አንድ ኖት ስንጫወት ብቻውን አንድ ኖት ብዙ ስሜት ሊሰጥ ይችላል። አንድ ድምፅ ብቻ ማለት ነው፣ አንድ ፒች። ሙዚቃ ኦርጋናይዝ ተደርጎ ኮምፖዝ ተደርጎ አሬንጅ ተደርጎ ሲቀርብ ሰውን ሊያስቅ ይችላል፣ ሊያስደስት ይችላል፣ ሊያስለቅስ ይችላል። ብዙ የሚገርም አይነት ኢሞሽን በሰው ውስጥ ማምጣት ይችላልና ይሄ በጣም የሚገርም ነገር በኖቱ ሙዚቃ በተለይ የሀገራችን ሙዚቃ በጣም ነው ደስ የሚለኝ። የሙሉቀን መለሰ፣ የጥላሁን ገሰሰ፣ የማሐሙድ ሁሉንም ነው ማዳምጠው። በምሰራበት ጊዜ በተለይ የሙሉቀን ሙዚቃ እየሰማ ስሰራ በተለይ ስጽፍ በእውነት ትልቅ ጉልበት ነው፣ መንፈስ የሚያጥብ ነገር ነው። እነት ቴኖክ እንዳለው ይሄ ትልቅ የእግዚአብሔር ስጦታ ነው፣ እውነት ነው። እቁ፣ ሙዚቀኛና አቀናባሪ ሄኖክ ተመስገንና የአንጎልና የነርቭ ሐኪሙ ፕሮፌሰር ዮናስ እንዳለገዳ ናቸው የሰማችኋቸው። ሙዚቃ በአንጎል ውስጥ የሚከስተውን ልዩ ሁኔታም መልከት እናደርጋለን። ከጥቂት ወራት በፊት እዚህ ዋሽንግተን ዲሲ ላይ የክብር ቀን ከተከበረለት ድንቅ ኮሪዮግራፈር ስለ ሙያና ስለ ስብዕናው የሙያ አጋሮቹን ታላቅ አክብሮትና ፍቅር ያተረፈው ሁለገብ ኪነጥበብ ሰው ታደሰ ወርቁም ለዛሬ ለምጥኖጋችን ቀጠሮ አክብሮ ተመልሷል። አዲስ አበባውን መስኮት መከፈል ለምትጠባበቁ አድማጮቻችንም ንጉሤ አክሊሉ ለምሽቱ ያሰናዳውን የሳምንት ወግ ይዞ ብቅ ብሏል። ጤና ስጥልኝ ክብራትና ክብራን የራዲዮ መጽሔት ታዳሚዎች እሁድ የካቲት 15 2012 ዓ ም ከልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ንጉሥ ታምሬ ነው። አዎን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እመለሳለሁ። ጠብቆን ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ለብልጽግና ፓርቲ ድጋፍ ሊገልጽ በወጣ ሰው ላይ አምቦ ከተማ ውስጥ የተጣለ የቦምብ አደጋ ለ29 ሰው መቁሰል ምክንያት ሆኗል። በጥቃቱ የተጠረጠሩ ሰዎችን መያዙን ፖሊስ አስታውቋል። ሙክታር ጀማል እየተከታተለው ነው፤ ተከታዩን አጭር ዘገባ ይዟል። አምቦ በነበረው ትዕይንት ህዝብ ላይ ቦምቡን የጣለው ማን እንደሆነ እስካሁን አለመታወቁን ነው የኦሮሚያ ፖሊስ ኮሚሽን የገለጸው። የኦሮሚያ መደበኛ ፖሊስ ኮሚሽን ኮሚሽነር ሙስጠፋ ከዲር ለቪኦኤ እንደገለጹት በዚህ ጥቃት ሀያ ዘጠኝ ሰዎች ተጎድተዋል። ሀያ ስምንቱ ወደ ቤት ሲመለሱ፣ እስካሁን አንድ ሰው ሆስፒታል ሆኖ ሕክምና እየተከታተለ መሆኑን ገልጸዋል። አምቦ ላይ የተከሰተው ነገር ለዶክተር አብይ ድጋፍ የሚወጡ አርሶ አደሮች በፈረስ ወደ ከተማው ስነስርዓቱ በሚካሄድበት ቦታ ሲሄዱ በመሀል መንነታቸው ሰው ለጊዜ ያልታወቁ ሰዎች ቦምብ በማወርወር የቦምቡ ፍንጣሬ በተወሰኑ ሰዎች ላይ ጉዳት አድርሰዋል ያ መጠነኛ ጉዳት ነው ኮሚሽነር ሙስጠፋ ከዲር እንደተናገሩት ተጎጂዎች በብዛት የቆሰሉት በቦምቡ ፍንጣሬ ነው ይህንንም በተያያዘ ፖሊስ ስድስት ተጠርጣሪዎችን በቁጥጥር ስር ያዋለ ሲሆን የወንጀሉ መነሻ ፖሊስ መላምት እንዳለው ይገልጻሉ። ኮሚሽነር ሙስጠፋ ከዲር፣ ነገሩ ከቡራዩ ጋር የሚገናኝ ነው ማለት ይቻላል። ፖሊስ አጣርቶ በቅርብ ቀናት ማፈጠረ ይሄንን ቦንቦን የወረወረው የትኛ አካል ነው የሚለውን ነገር አጣርተን ለህዝቡ ይፋ የምናረግ ይሆናል። የተጎዱ ሰዎች ቁጥርንና የጉዳታቸውን መጠን ከጤና ባለሙያዎች ለማረጋገጥ ወደ አምቦ ሆስፒታል ያደረግነው ሙከራ ለዛሬ አልተሳካም። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ አመሰግናለሁ። ሙክታር፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢቦላን ወረርሽኝ ኮንጎ ውስጥ እንዲያበቃ ለማድረግ ለያዘው ትግል አርባ ሚሊዮን ዶላር እንደሚያስፈልገው የዓለም የጤና ድርጅት አስታወቀ። በተለይ በሁከትና በግጭቶች በተዋጡት የኮንጎ ዲሞክራሲያዊ ሪፐብሊክ ኪቡና ኢቱሪ ክፍላተ ሀገር ውስጥ ድርጅቱ እያካሄደ ላለው ዘመቻ የያዘው በጀት በአንድ ሳምንት ጊዜ ውስጥ እንደሚሟጠጥ ገልጿል ለጋሾች ፈጥነው ካልተንቀሳቀሱ ከፊታችን የተደቀነው የበረታ መዘዝ የሚያስከትል አደጋ ይሆናል ብለዋል የደብሊዩ ኤች ኦ ቃል አቀባይ ታሪክ ያሳሬቪች ዛሬ ከቪኦኤ ጋር ባደረጉት ቃለ ምልልስ የኢቦላ ወረርሽኝ የኮንጎ ዲሞክራሲያዊ ሪፐብሊክ ምስራቃዊ አካባቢዎች ውስጥ ከተነ ተነሳ ወዲህ ባለፉት በርካታ ወራት 3433 ሰው ተይዞ 2253 ሰው መግደሉ ተዘግበዋል። ከቻይና ውጭ እየተዛመተ በመጣው ኮሮና ቫይረስ ዛሬ እሁድ ደቡብ ኮሪያ ውስጥ የተያያዙ 113 ሰዎች መገኘታቸውን የሀገሪቱ የበሽታዎች መቆጣጠሪያና መከላከያ ማዕከላት አስታወቀ። አሁን ደቡብ ኮሪያ ውስጥ ለቫይረሱ መጋለጡ የተረጋገጠው ሰው ቁጥር 556 መሆኑ ተገልጿል። የደቡብ ኮሪያው ፕሬዚደንት ሙንጄ ኢን የሀገሪቱን የኮሮና ቫይረስ ወረርሽኝ የተጠንቀቅ ደረጃ እጅግ ከፍተኛው እንዲሆን አውጀዋል። መጪዎቹ ቀናት ለእኛ እጅግ የከበዱ ይሆናሉ ብለዋል ፕሬዚደንቱ ዛሬ ባደረጉት ንግግር ከቻይና ውጭ ቁጥሩ እጅግ የበዛው የመተላለፍ መጠን የታየባትና የበረከተ ታማሚም የተመዘገበባት ሀገር ሆናለች ደቡብ ኮሪያ። ቻይና ዛሬ ብቻ 648 አዳዲስ ተጋላጮችን እንደመዘገበች አስታውቃለች። እስካሁን ለቫይረሱ ከተጋለጠው 76936 ሰው ዛሬ የሞቱትን 97 ሰዎች ጨምሮ 2242 ሰው መሞቱ ታውቋል። ከቻይና ውጭ 1200 ሰው ተጋልጦ ከአስር በላይ ሰዎች ሞተዋል። በህንድ የሶስት ቀናት ኦፊሴላዊ ጉብኝት ለማድረግ ዛሬ የተነሱት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቀደም ሲል የጠበቁት ግዙፍ የንግድ ስምምነት እንደማይሳካ አስታውቀዋል። ከመጪው ምርጫ በፊት ይሁን ወይም አይሁን እርግጠኛ ባይሆኑም ከህንድ ጋር ግን አንዳች ከፍ ያለ የንግድ ስምምነት ወደፊት እንደሚፈረም ፕሬዚደንቱ ከመነሳታቸው በፊት ለጋዜጠኞች በሰጡት ቃል ተናግረዋል። ፕሬዚደንቱ በዚህ የመጀመሪያ የህንድ ጉዟቸው ወቅት በአካባቢው እያየለ በመጣው የቻይና የበላይነትና ጫናዋን የማስፋት ጥላ በብዙ ሚሊዮን ዶላር የሚገመት ወታደራዊ ሄሊኮፕተሮች ሽያጭና የሚሳይል መከላከያ ስርዓት ውል ሳይደርሱ እንደማይቀሩ ተነግሯል። ፕሬዚደንቱ የህንድ ጠቅላይ ሚኒስትር ግዛት በሆነችው ጉጃራት ሲደርሱ አስር ሚሊዮን ሰው እንደሚቀበላቸው ነግረዋቸው ነበር። በግዙፉ የጉጃራት ስታዲየም ፕሬዚደንቱን ናማስቴ ለማለት ከ100 እስከ 150 ሺህ ሰው እንደሚወጣና 12 ሺህ ፖሊስን እንደሚሆን የአካባቢው ባለሥልጣናት ተናግረዋል። ለዜናው የተያዘው ሰዓት አበቃ። ለቀሪ ዝግጅቶች ወደ አሉል አልመልሳችሁ። እሁድ የካቲት 15 2012 ዓ ም የራዲዮ መጽሔት ተጀመረ። ለምሽቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደነኝ ረኛው አቀናባሪ ንጉሥ ታምሬ ነው። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ያንድ ፍቅር በኔ እይታ በኔ አቅም ከአንድ በላይ ብዙ አላቅም። ጨረቃም አንድ፣ ፀሐይም አንድ፣ ምድርም አንድ፣ አምላክም አንድ። ድሮም ቢሆን ከጠዋቱ አንድ የሚል ቃል ወዳለሁ፣ ከመሻሸም ከንጋቱ አንድ የሚል ቃል አመልካለሁ። አንዳይ ፍርድም አንዳይነድም ሲሉኝ እንኳን አይጥመኝም፣ ተረት ብቻ ይመስለኛል። አንድ ፈርዶ አንድ ነዶ ውጤት ስምሮ አጋጥሞኛል። ረጅም ጉዞ ለሄድ ሳስብ፣ በአንድ እርምጃ ጀምራለሁ። ሥራም ብጤ ሲይዝ እንኳን አንድ ብዬ ሞክራለሁ። መብልስ ቢሆን በአንድ ጊዜ ሁለት ጉርሻ መች ጎርሳለሁ? አንዴ ብቻ ተወልጄ አንዴ ብቻ እሞታለሁ። አንዳፍቅሬ አንድ ወድጄ ለአንዲት ፍቅሬ ይሰዋለሁ። አንዳግብቼ ከእሷው ጋር ተሳስቤ ይኖራለሁ። በአንድ ዓላማ ተወስኜ፣ በአንድ ልቤ ቈራጦኜ፣ በአንድ አምላኬ ተማምኜ ያው እስካሁን ይኸው አለው! አንድ አባት ነው የነበረኝ፣ ከአንድ እናት ነው የተወለድኩ። ቁጥር እንኳ ስማር ድሮ ሁለት ብዬ መች ጀመርኩ። እና ታዲያ ይሄ መውደድ ያስገበረኝ አንድ ፍቅሬ፣ ድሮም ጥንትም ከመሠረት ወደፊትም ሆነ ዛሬ፣ ልዩነቱ ለውበቱ ብዙነቱን ለአንድነቱ ባደረገው ዝማሬ አንድ የሆነ ሕዝብ ይለኛል በአንዲቷ ውድ አገሬ ለእናንተሳ በገጣሚ ሙሉ ነው መንግስቱ ያንድ ፍቅር በተሰኘችው የሳምንቷ ምርጥ ግጥም የምሽቱን የራዲዮ መጽሔት ጀምረናል። የመክፈቻዋን ዜማ ጀባ እንበል። <mí> Thank you. Ya am a man whos de ደሞ በዚህ ላይ ወጣቱ ድምፃዊ ዳዊት ጽጌ ነው። እናመሰግናለን። በዚሁ የሙዚቃውን ዓለም አድማስ ገሰን እንስለቅ። በዝምታ ከተዋቱ ቤቶች ይልቅ በግሩም ሙዚቃ በደመቁ ቤቶች ውስጥ ፍቅር ቅመሙ ይጨምራል። አስገራሚው የሙዚቃ ምስጢርና ፋይዳ፣ የሙዚቃ ዓለም ወጋችን ቀዳሚው ነው። በርዕሰ ጉዳዩ ላይ የተካሄዱ ጥናቶችን መልከት የምናደርግበት ከዚህ ቀደም አድርገነው ባናውቅም አሊያም እንደ ሳይንስ ጥናት ውጤት የመቃኘት ዕድል ባይኖረን እንኳን ብዙም ለመረዳት በማይከብደው ጭብጥ እንደርደር። አሁን ግሩም የሙዚቃ ስልቶች ሆን ተብለው በሚደመጡባቸው ቤቶች የዝምታ ድባብ ካረበብባቸው ይልቅ ፍቅር ይደምቅባቸዋል። ሙዚቃ መሰማቱ ብቻ ሳይሆን ታዲያ ሆን ተብሎ መሆኑ ላይ ነው ሚስጥሩ። እንደ ጥናቶቹ ምልከታ የሙዚቃን ፍቅር አጣፋጭነት መቼስ ማን ያጣዋል ይባል ይሆናል። ዝምታ የሰፈነበትን የሁለት ፍቅረኞች የመጀመሪያ የራት ምሽት ግን ምን ይሉታል? ሲል ይጠይቃል አንዱ ታዛቢ። ሙዚቃ ስሜታችንን ለማሳመር፣ ቀልባችንን ለማስከን አሊያም እንዲያው ከለታት ባንዱ በቁጣ ስሜት ብንጎበኝ ያን ድንገት እንደ ደራሽ ውሃ ሳይጠብቁት የመጣ ቁጣ ለማርገብ አንዳች ልዩ አቅም የታደለ መሆኑን ብንረዳ አሊያም ልብ ብለን ከሆነ በቤት ውስጥ የምናሳልፋቸው ሙዚቃ አልባ ምሽቶችና የረፍት ጊዜያት መብዛታቸው ግን በርግጥ ይህን ጥያቄ ሳያጭሩ አይቀሩም። እስኪ ሆን ብለን አዎን፣ ሆን ብለን ጥቂት የሙዚቃ ቅመሞችን ከሕይወታችን ከምሽትና ከረፍት ቀኖቻችን እንደ ጣዕም ማጣፈጫ ነስነስ እናድርግና የሚሆነውን እንይ። ገመድ አልባውንና በድምፅ በሚሰጥ ትዕዛዝ በአንድ ቤት ውስጥ ያሉ የተለያዩ ክፍሎችን በሙዚቃ ለዛ የማጥለቅለቅ አቅም ያለው የዲጂታል መሳሪያ ስማርት ስፒከር ፈጣሪው ሶኖስና ታዋቂው የአይፎን ስልኮች የአይፓድ እና የማክ ኮምፒውተሮች ፈልሳፊው የአፕል ኩባንያ በግርድፉ ወደ አማርኛ ሲመለስ ይህ አንጎልህ ሙዚቃ ሲያርፍበት የሚሆነው ነው የተሰኘውን ጨምሮ በብዙ ሚሊዮን ቅጂዎች የተሸጡ በርካታ መጻሕፍት ደራሲው አንጎልና ከነርቭ ሐኪሙ ፕሮፌሰር ዳንኤል ሌቪትን ጋር በመተባበር አንድ ጥናት አካሄዱ። ሙዚቃ በተገኘው አጋጣሚ ሁሉ የሚሰማበትን ዕድል በመጨመር ሙዚቃ ያቀለመው የዕለት ኑሮ ወይም ሕይወት መለምለሙን የሚናገር ጥናት ነው። ታዲያ ሙዚቃ ይህን ያህል ተአምራዊ ኃይል መታደሉን ማስረገጥ ለሕይወታችን የተሻለ ገጽታ መላበስ ያለው አዎንታዊ ፋይዳ ጎልቶ መታየት ከጥናቱ ባለቤቶች ሁለቱ የቀደሙት ኪስ የሚያዳጉስ ሌላ ተጨማሪ ጥቅምም ያስገኝላቸዋልና ያን ከግምት ባስገባ ጠያቂ ወይም መርማሪ ዐይን እንዲታዩ ይጋብዝ ይሆናል። ይሁን እንጂ የጥናት ዘዴውም በራሱ ቢሆን ታዲያ አስደማሚነት አላጣውም። የሰላሳ ሺህ ሙዚቃ አድናቂዎችን ምላሽ ያካትተውን ጥናት ያካሄዱት ተመራማሪዎች ሌላ ለየት ያለ መመዘኛ ብጤ ያዘለ መላም ወጠኑ። በዓለም ዙሪያ በተለያዩ አገሮች በሚገኙ ሰላሳ መኖሪያ ቤቶች ውስጥ የመጨረሻውን ምርጥ ምርጥ የቤት ውስጥ የሙዚቃ ማዳመጫ መሳሪያ ሥርዓት ዘረጉ። ከዚያም የምትወዱትን ሙዚቃ ኮምኩሙ ሲሉ ነዋሪዎቹን መከሩ። መጀመሪያ ላይ ታዲያ ሙዚቃ በምትሰሙበት ወቅት ድምፁን በጣም ከፍ ሳታደርጉ ነው የምትል መጠነኛ ማስታወሻ ማከሉ። እናም በተከተሉት ሳምንታት ውስጥ ውጤቱን መከታተል ያዙ። የሆነው ግን ከጠበቁትም የተጋነነ ይመስላል። የሚያስገርም ሁኔታ የሰዎቹ ደስታ ጥናቱ ከመጀመሩ በፊት ከነበረው በእጅጉ መጨመሩን አስተዋሉ። ቆየት ብለውም የሙዚቃ ምርጫችሁን ጎላ ደመቅ አድርጋችሁ መስማት አእምሮአችሁ ከሆነ ግድ የለም ከፍ አድርጋችሁ ማጣጣም ትችላላችሁ አሏቸው። እናም ከዚያ ያገኙት ውጤት የሙዚቃውን ድምፅ አስበው ዝቅ አድርገው ይሰሙ ከነበሩት እንኳን በ11 በመቶ ይበልጥ ደስተኛ እንዳደረጋቸው አረጋገጡ። ከቤታቸው ሙዚቃ አዘውትረው በመስማት ብቻ ሙዚቃ በማያዘወትሩበት ወቅት ከነበሩት ዐሥራ ሁለት እጅ ይበልጥ የመረጋጋት ስሜት ሲሰማቸው፣ ለወትሮ የሚያስቆጧቸው ነገሮች ሀያ አራት በመቶ ከቀድሞው ቀንሰው ታዩ። ሙዚቃ ካለበት ቤት የጥናቱ ድምዳሜ ይቀጥላል። ሙዚቃ ካለበት ቤት ጥንዶችና የቤተሰብ አባላት ብዙ እጅ ዕጥፍ ሳቅና ጨዋታ ይጋራሉ። ምክንያት ጥንዶች እና የቤተሰብ አባላት የሙዚቃውን ድምፅ ጎላ አድርገው አብረው በሚሰሙበት ወቅት አንጎላችን የሚመነጨውና በውስጣችንም የደስታ ስሜትን በማጫር የሚታወቀው ሴሮቶኒን የተባለው የተፈጥሮ ቅመም መጠን መጨመሩ ነው። አሁን የዚያን ሁሉ የደስታ ስሜት ምንጭ መረዳት አያዳግተን ይሆናል። የቤት ውስጥ ሥራ መሥራት ምናልባትም አይነተኛው የደስታ ምንጭ እንዳልሆነ እናውቃለን። ነገር ግን የምንሠራው ሥራ ልብስ ማጠብ ይሁን ምግብ ማብሰል፣ ወይም ሌላ የምንወደውን ሙዚቃ እያጫወትም ከሆነ ነገሩ ለየት ያለ ቀለም መላበስ ይጀምራል። ከጥናቱ ተሳታፊዎች ሰማኒያ በመቶ እንዳረጋገጡት ስራው ቀለልና ቀልጠፍ ሲልላቸው፣ 59 በመቶ የሚወዱትን ሙዚቃ እያዳመጡ ቤት ማጽዳት ደስ እያላቸው እንዲሰሩት ማድረጉን ተናግረዋል። ታዲያ ይህ የሙዚቃ ምትሃት በቤት ውስጥ ሥራ ብቻም የተገደበ አይመስልም። አሁንም እንደ ጥናቱ ዋቢነት በጥናቱ ከተሳተፉት ሲሶ ያህሉ የሚሰሩት ሥራ አድካሚ እንኳን ቢሆን አሰልቺነቱና እርሱን የሚከተለው ራስ ምታት እንደ ቀለሏቸው አመልክተዋል። 25 በመቶውን ለየት ላለ የፈጠራ ሥራ አነቃቅቷቸዋል። ለፍቅርም ተጨማሪ ቅመም አለው የሚለው ደግሞ የጥናቱ ድምዳሜ በዚህ ክፍል የምናነሳው የመጨረሻ ነጥብ ነው። በርካታ ቀለሞች አሉት። ጥንዶችን ይበልጥ ያቀራርባል። ይበልጥን ፈታ ብለው እንዲነጋገሩ፣ እንዲግባቡና የተሻለም ጊዜያቸውን አብረው እንዲያሳልፉ ያግዛል። ጥናቶቹ የተናገሩለት የሙዚቃ ጥቅም ይህ ብቻ እንዳይመስላችሁ። ከሕክምና የሚፈረጁት የሙዚቃ ፋይዳዎች መጠነ ሰፊና በቁጥርም በርካቶች ናቸው። ሐሳቦን መሰብሰብ የሚያዳግቶ ከሆነ ትኩረት የማድረግ አቅሞን ማሻሻሉ፣ የትውስጣን አቅም ማጎልበቱ፣ የፈጠራን አቅም ማለምለሙ፣ የሕመም ሥቃይን ስሜት መቀነሱ፣ የሰውነታችንን ከበሽታ የመከላከል አቅም እስከ ማሳደግና ሌሎች አይነተኛ የተባሉ የጎሉ ጥቅሞች ድረስ ይዘልቃል። የነኚህን ዝርዝሮች ታዲያ በመጪው የራዲዮ መጽሔት ነው ይዤ የሚመለሰው። ለአሁኑ ግን በየተጠበቡባቸው የሙያ መስኮች እውቅና ያላቸውን ሁለት እንግዶችን ልጋብዝ። ከዚያ በፊት ግን

ወጣቱን ድምፃዊ ዳዊት ጽጌን በድጋሚ አመሰግናለሁ። በመጪው ፕሮግራማችን ብቅ ሲል ታዲያ ስለ ግርም ሙዚቃዎቹና ስለ ሙዚቃ ህይወቱ ያወጋናል። አሁን ቀደም ብዬ ወደ አስተዋወቅኩት የሙዚቃ ዓለም ወግ ከሙዚቃው በፊት ያነሳኋቸውን እንግዶች ይልቀበል። ሄኖክ ተመስገን የሙዚቃ ቀማሪ ሙዚቀኛ፣ ፕሮፌሰር ዮናስ እንዳለገዳ የአንጎልና የነርቭ ህክምና ባለሙያ። ፕሮፌሰር ዮናስ በተደጋጋሚ ፕሮግራሞቻችን የአድማጮችን ጥያቄ ሲመልሱ ነው የሚታወቁት። ሄኖክ የሙዚቃ ጉዳይ ላይ እየቆየም ቢሆን ብቅ ስትል እናገኘሃለን። ዛሬ ታዲያ ለየት ያለ ዝግጅት ነው። ሙዚቀኛውንና የአንጎል ሐኪሙን ምን አገናኛቸው ሊያስብል ይችላል። ቀደም ያለውን ትረካ የሰሙ የሚገናኝበትን ያያይዙታል። በቅድሚያ እንኳን ና እንኳ የሙዚቃ ነገር የሚሰማ እንጂ የሚያነጋግር ሆኖ የሚቀርብበት አጋጣሚ ጥቂት ነውና፣ ቀደም ብሎ ለቅምሻ በሰማችሁት ታሪክ ላይ ሙዚቃ ያለበት ቤት ውጥረት ካለ ይቀንሳል፣ ከመሰረቱ የሰዎችን ደስታ የሰዎችን ጤናማ ሕይወት ያለመልማል የሚል ነው። ሙዚቃ በእርግጥ ጥሩ ስሜት ይፈጥራል የሚለውን ልንረዳ ልናስብ እንችላለን። ነገር ግን ሆን ብሎ ሙዚቃ መስማት የሚያመጣው ልዩነት ነውና በታሪኩ የተከታተል ነው እስኪ ከጠቅላላ ስሜታችሁን ልነሳ። ሄኖክ አንተ ለሰዎች ሙዚቃ በመጫወት ነው ይበልጡን እድሜህን የገፋኸውና ሙዚቃ ስትጫወት ለራስህም ማጣጣም አይቀርም እና እንዴት ነው የሙዚቃ ህይወት ከሙያ ውጪ በሌሎች ላይ የሚፈጥረውን ስሜት የመረዳት ስሜትን ብንጋራ። እኔ እንደሚመስለኝ ሙዚቃ ምናልባት እግዚአብሔር ለሰው ልጅ የሰጠው አንድ ማጂክ ነው ብዬ ነው ማሰበው። ምክንያቱም አንድ ኖት ስንጫወት ብቻውን አንድ ኖት ብዙ ስሜት ላይ ሰጥ ይችላል። አንድ ድምፅ ብቻ ማለት ነው፣ አንድ ፒች ግን፣ ዚቃ ኦርጋናይዝ ተደርጎ ኮምፖዝ ተደርጎ አረኝ ተደርጎ ሲቀርብ ስቅ ይችላል፣ ሊያስደስት ይችላል፣ ሊያስለቅስ ይችላል፣ ኢሞሽናል ሊያደርግ ይችላል። ብዙ የሚገርም አይነት ኢሞሽንን በሰው ውስጥ ማምጣት ይችላል። እና ይሄ በጣም የሚገርመኝ ነገር ነው። እና እኔ በዲካ በመጫወት ልምዴ ሳይ ብዙ ሰዎች ላይ ደስታን ሲፈጥር ያለው አንዳንዶች ላይ እንደ ዘፈን አይነት ለስለስ ያለና የትዝታ አይነት ዘፈን ከሆነ ደግሞ በሀሳቡ ሲሄዱ ይታያል። ስለዚህ በላይፋችን ውስጥ አንዳንዴ ላይፍ ዲፊካልት ነው በአለም ላይ። ስለዚህ አቲ እግዚአብሔር አንጎላችን ዘና እንዲ ረፍት እንድናገኝ ላክስ እንድናረግ ከስትሬስን ትንሽ ነጻ እንድንሆን አንድ ሰጠን ማጅክ ነው ብዬ ያምናል። መልካም ሙዚቃ ፈጣሪ የሰጠን ተአምር ነው ብሏል ሄኖክ። ፕሮፌሰር ዮናስ ሙዚቃ እንደሚወዱ ይልቁንም በስራ ወቅት የጥናት ስራዎች በሚሰሩበት ሳይቀር ሙዚቃ እያጫወቱ ስራውን እንደሚሰሩ ተረድቻለሁ። ሙዚቃ በአንጎል ላይ የሚፈጥረውን ሁኔታ ጨምሮ ሳይንሱ ስለ ሙዚቃና ስለ አንጎል የሚለውን ለጊዜው ወደ ኋላ እናቆይና ሙዚቃ በግል ህይወቱ ያለውን ቦታ መልከት የምናደርግበትን እናስቀድም። እስኪ እንገሩን፣ ለሙዚቃ ያለዎትን ፍቅር አጋጣሚውን ጨምረው አመሰግናለሁ አሉላ። በእውነቱ በተለይ የሀገራችን ሙዚቃ በጣም ነው ደስ የሚለኝ። የሙሉቀን መለሰ፣ የጥላሁን ገሰሰ፣ የማህሙድ ሁሉንም ነው ማዳምጠው። እና በምሰራበት ጊዜ ሙዚቃ እየሰማሁ ስሰራ በተለይ ስጽፍ፣ በተለይ የሙሉቀን ትልቅ ጉልበት ነው መንፈስ የሚያጥብ ነገር ነው ነት እና አይደክመም። የተሻለ መንፈስ ነው ምሰራው በእውነት ሄኖክ እንዳለው ይሄ ትልቅ የእግዚአብሔር ስጦታ ነው። እውነት ነው። በዛ ላይ እንግዲህ ቅድም ሄኖክ እንዳለው በእርግጥ እንደ ሙዚቃው አይነት ነው። ድሮ ትዝለኛል በእኛ አቆጣጠር በሰባ አምስት በሰባ ስድስት ፈረንጆቹ ወደ ኤቲ ፎር እንደዚህ ብቻ የአስቴርን ሙዚቃ የምንሰማበት ጊዜ እንደ ፍቅር ያለ ያዘው ሰው እንኳን ፍቅር ስሜት ይሰማዋል። የአስቴርን ሙዚቃ ያኔ ሲሰማ እና ልብ የማንጠልጠል እና ትዝ ይለኛል፣ ልዩ ነበር። በተለይ አንድ የሆነ ካሴት ያወጣችው በጣም በጣም ተወዳጅ እና እስከ ዛሬ ይገርመኛል። እንደዛ አይነት መንፈስ ውስጥ ፍቅር ያለያዘውን ሰው እንኳን ፍቅር ያያዘው ይሰማል። እንደዛ አይነት ስሜት ውስጥ የሚከተነ እና በእውነት ለሙዚቃ ታላቅ አድናቆት አለኝ። ሌላ ያው ሚኔሶታ እንደ አስራ አምስት ዓመት በምኖርበት ጊዜ ይሄ የሚኔሶታ ክላሲካል ሬዲዮ እንሰማ ነበር። መጀመሪያ ልጆችን ልጆች እንቅልፍ እንዲወስዳቸው ነበር እሱን የምንሰማ በጣም ስለማይገባን ሁሉም ተመሳሳይ ነው የሚመስለው። ቀስ እያለ እውነት እሱም ትንሽ ስሜት የሚሰጠው ነው አግኝቻለሁ፣ እና በጣም ትልቅ ነገር ነው። እስማማለሁ፣ ከሄኖ ጋር ትልቅ ተሰጥቶ ጊዜ የሰጠን ነገር ነው ሙዚቃ። መልካም አመሰግናለሁ። ሄኖ እኮ ዳንተ ልመለስ። ሙዚቃ ቀደም ብለህ ጠቆም አድርገሃል፣ እንደ ሙዚቃው አይነት የሚፈጥረውም ስሜት መለያየቱን ምናልባትም በምትጫወቱበትም ጊዜ እንደምትጫወቱት ሙዚቃ የእናንተም ስሜት አብሮ ከፍና ዝቅ የሚል የተለየ ሁኔታ የሚሰማችሁ ከሆነ እሱን አንድ እናድርግ። ሁለተኛ ለሙያ ከሚደረግ ለጥናት ከሚደረግ ባሻገር የሌሎችን ጥበብ ስራ ማድነቅ ሙዚቃ ሆን ብለህ ትሰማለህ ወይ? ሙዚቃ ተጫዋች ወይ ሙዚቃ ፈጣሪ፣ ብቻዬን አድማጭም ነህ ወይ? ሄኖክ፣ የመጀመሪያው ጥያቄ እንደመለስ ሙዚቃ ከላይፍ ጋር የተመሳሰለ ነገር አለው። ብዙ ጥሩ ኮምፖዚሽን የምንለው ሙዚቃ ላይ ኮምፖዝ ሲደረግ ወይ ማድረግ ሲደረግ ጥሩ ቴንሽን ና ሪዞሉሽን አለው። በእውነትም ውጥረት ና እንደ መተንፈስ ነው በአማርኛ። ስለዚህ ጥሩ ኮምፖዚሽን ሄዶ ሄዶ ቴንሽን ይፈጥርና እሱን ሪዞልቭ ያደርጋል ሪዞሉሽን ደግሞ አለው። እሱ ነው በጣም ሰው ላይ ስሜት የሚፈጥረው። ልክ እንደ ፊልም በፊልም ባመሳስለው አሁን ፊልም ላይ ስናይ ብዙ ፊልም ላይ ታሪኩ ይጀምራል ከዛ ሄዶ ሄዶ አንድ ቦታ ላይ ጎልደን ሞመንት ወይም ሴክሽን የሚሉት አንድ ቦታ ላይ አንድ ቴንሽን ይፈጠራል። ወይ የፊልሙ አክተር ይታሰራል ወይም እያዘሩ ወይም አንድ አደጋ ሊደርስበት ሂደ ይሆናል መጨረሻ ላይ ያው የሆሊውድ ሙቪ ከሆነ እንደምናውቀው ዚ አክተር ያሸንፋል። እሱ ደግሞ ሊዞር ይሸንፋል። ይተነፍስ ነው ሰው ሙዚቃ ኮምፖዚሽን በዛ አይነት ነገር አለውና በሰው ላይ ቴንሽንና ሪዞሉሽንን ባላንስ አድርጎ የያዘ ጥሩ ኮምፖዚሽን ብዙ አይነት ኢሞሽኖች ይፈጥራል። ከዛ በዛ እያይዞ ወደ ሁለተኛው ጥያቄ ለመሄድ እኔ ሙዚቃ በጣም ወዳለው፣ ሜሎዲ ያለው ነገር በጣም ወዳለው። ቅድም ዶክተር ናስ እንዳለው የሙሉቀንን ዘፈኖች በጣም ነው ወደው፣ የአስቴርንም እዚሁ ከሷ ጋር ምድበኛው ሆኜ ወደ ሀያ ስድስት አመት መጫወት ግድል እድል አግኝቻለሁ። የነጥላውንም የነማሙድም በሙሉ ከዛ አንድ ኖት ሲያደርኩት ነገር እኔም ከመጫወት ሌላ አድማጭ የሚሰማ ደግሞ ከካንትሪ የእንግሊዝኛ ሙዚቃዎችንም በጣም ወዳለ። ድሮ መጀመሪያ ቢት ሀይስኩል የጊታር መጫወት ጀምሮ የቢትልስን ዘፈን በመጫወት ነው ጀመርኩት። ታላቅ ወንድሜ የዊንጌት ትምህርት ቤት ነበር የሚማረው እና አስተማሪ ነበር ጊታር ነው ይሸጠልን እና እንግሊዛዊ ነው ብዙ የቢትልስን ዘፈን አስተምሮት ነበር። ከወንድሜ ደግሞ ነው የተማርኩኝ። ድሮም ቅሳተ ወንጌላን የእንግሊዝኛ ኦልዲስ ሙዚቃዎች ይሰሙ ነበር እና እነሱ በጣም ጥሩ ኖስታልጂ ሀይለኛ ሜሞሪያ ትውስተ አለ ቆይ የዘኛል በጣም ሙዚቃ but I'm a powerful part too. እና ቆይ ድሮ ሙዚቃ ስንሰማ የሆነ ሜሞሪ ካለን ሙዚቃውን ስንሰማ እዛው ቦታ ላይ ነው ሚ ኦልሞስት በዛ ጊዜ የነበረውን ሁኔታ የሚያስታውሰን ቦታ ጋር ወዲያው ይወስደናል። ሁሉን አይነት ስታያት ሙዚቃ ሰማለሁ። ከኦልዲስ ጀምሮ፣ ጃዝ ደግሞ በጣም ወዳለው፣ በጣም ብዙ ጃዝ ሰማለሁ። የተወሰነ ክላሲካል ሙዚቃ ሰማለሁ። ሰው ማንኛውም ሙዚቃ ጥሩ ሜሎዲስ ካለው ኦፕን ማይንድ ነኝ። ይህን ብቻ ወዳለ አለንም። እዚህም ደግሞ ሁለት የሬዲዮ ፕሮግራሞች ያሉኝ፣ አንደኛው የጃዝ ሙዚቃ በየአይነቱ ከድሮ ጀምሮ እስከ አሁን ድርስ ያሉትን የማጫወትበት ነው። ሌላኛው ደግሞ ኦልዲስ እንላቸው የእንግሊዝኛ ዘፈኖች ከናይንቲን ሲክስቲ ሰቨንቲስ ኤይቲስ ድረስ ያሉትን የድሮ እንግሊዝኛ ዘፈኖች የማጫወትበት ፕሮግራም አለኝ። የሀይለኛ ኮሌክሽን ብዙ ኮሌክሽኖች ያለኝ የራሴን ስም ብዙ ጊዜ በትርስ ጊዜ ሰማለሁ ወዳለሁ። የህይወትህ በሙዚቃ የተከበበ መሆኑን መረዳት አያዳግትም። ጥሩ የሙዚቃ አድናቂ አድማጭም ጭምር ነህ ሄኖክ። አሜሪካን ሀገር ብለህ ነበረ አሜሪካን ሀገር የሚል ጀምረ ጠቀስ አድርገ ጥያቄ ሳስከትል ወደ ሌላ ወሰድኩ መሰለኝ። ወደ ፕሮፌሰር እስከ መመለሴ በፊት ምናልባት መናገር የፈለግከው ነገር ካለ አሜሪካን ሀገር ስመጣ በአስራ ዘጠኝ መቶ ሰማኒያ ነበር የመጣሁት በፍረንጆች አቆጣጠር ኤፕሪል እና እዛ ብዙ ሙዚቃዎች ይሰማ ነበር። ለብዙ ዓመታት እዛ የአሜሪካ ሙዚቃዎችን ብዙዎቹን የአሜሪካ ስታር ምን እንላቸውን ዘፋኞች በዛ ጊዜ ነበሩትም ከሰባዎቹ ጀምሮ ሰማኖች ውስጥ ያሉትን ብዙ አዳምጥ ነበር። ና እሱ አሁን ጊዜ ያለው ፕሮግራም ላይ ማጫወታቸው ብዙዎቹ፣ በዛ ጊዜ ኮሌጅ እያለውም እዛ ስኖር ያለውን ያህልኛ ትዝታ ነው ያመጡብኝ ዘፈኖች ናቸው። እንግሊዝኛ ዘፈኖች ማለት ነው። የአማርኛዎቹ ደግሞ የድሮዎቹ እዚ አዲስ አበባ ያለው መሰማቸው የነበረው ከዛ በኋላ መሰማቸውም አሁንም ድረስ መወጫቸው ዘፈኖች አሉ። እነሱን ለመጥቀስ ፈልግ ግሩም ፕሮፌሰር ዮናስ ወደ እርሶ ልምጣ። ቀደም ብለው የግል ገጠመኙን ጨምረው አጫውተውን ነበር። ፍቅር ያልያዘውን ሰው እንኳን ፍቅር የያዘው ሰው እስኪመስል ይወስዳል ብለዋል የአስቴር ሙዚቃ በዋቢነት ጠቅሰው። በእነኚህ ጥናቶች እንደ ተገለጸው ሙዚቃ ያን ያህል ተጽዕኖ የሚያደርግብን እንደው በተጨባጭ ሳይንሱ መልከት ያደረገው አንዳንድ ቦታዎች እንደውም ሙዚቃ በአንጎል ላይ ያለውን ተጽዕኖ በትምህርት መልክ የሚቀርብበትም ዩኒቨርሲቲ ተመልክቻለሁ። ምንድን ነው እንደው በጠቅላላ የሚታየውት ሙዚቃ ያን ያህል የገነነ ተጽዕኖ በሰዎች ላይ የማሳደር አቅሙ እንዲህ የታየበት? አመሰግና ላሉላ በእርግጥ ኒውሮ ሳይንስ ኦፍ ሚዚክ የሙዚቃ አንጎል ውስጥ ከተለያዩ ክፍሎች ጋር ስላለው ግንኙነት የሚያጠና ሙያ አለ። ለምሳሌ ያክል ኖርዝ ዌስት ዩኒቨርሲቲ ውስጥ ፍሮም ሴንሴሽን ቱ ኮግኒሽን ማለትም የውጭው ዓለም በአይናችን የምናየው በጆሮዎችን የምንሰማው በእጃችን የምንዳስሰው አፍንጫችን የምናሸተው ከውጭው ዓለም የሚመጣው መረጃ በተለያየ ደረጃ ያልፋል። የመጀመሪያው ደረጃ ያንን መረጃ በትክክል ኬት እንደመጣ ማወቅ ነው። ለምሳሌ ያክል አንድ ሰው ትንሽ በመርፌ ከተወጋ እግሩን የአውራ ጣቴ ላይ ችጋ እንዲህ አይነት መርፌ አለች ብሎ ያችን ቦታዋን እዚህ ጋር ነው የሚለውን ሎካላይዝ ለማድረግ ወይም ለመረዳት የሚያስችለው የመጀመሪያው ደረጃ ነው። ይሄ ከየት መጣ ምንድን ነው የሚለው ከዛ እያለ ሁለት ሶስት አራተኛ ደረጃ ይደርስና ወደ አምስተኛ፣ ወደ አራተኛው በእሳቸው ፕሮፌሰር ሜዙላም ያጠኑት ማርሴል ሜዙላም ይባላሉ። የሚሄደው ደግሞ የአንጎል ክፍል በተለይ ይሄ ሊምቢክ ሲስተም የሚባለው ከስሜት ጋር የተያያዘ ነው። ስሜትን ሰውነታችን ውስጥ ያለውን ስሜት ከውጭው ጋር የሚያገናኘው እና ሙዚቃ ሊምቢክ ሲስተም የሚባለው ከስሜት ጋር የተያያዘ የአንጎል ክፍል ጋር ይያያዛል። እንደገና ደግሞ በእጅ ጆሮ፣ ከአይን ከነዚህ የሚመጡ መረጃዎች ጋር ይያያዛል። ለምሳሌ አንዱ የታወቀው ጥናት በፒያኖ የሚጫወቱ ሰዎች እጅ የሚወከልበት የአንጎል ክፍል እንግዲህ እያንዳንዱ የሰውነት ክፍላችን አንጎል ውስጥ ጠቅላይ መምሪያ አለው። እና ፒያኖ የሚጫወቱ ሰዎች የእነሱ ጣት የሚወከልበት ስፍራ ትልቅ ጋሻ መሬት፣ ሌላው ምናልባት እንደ ትንሽ ትንሽ ኩርማን መሬት ሊሆን ይችላል። ግን እሱ በሰፊ በተለይ ፒያኖ የሚጫወቱ ሌላም ስትሪንግ እንደ ሄኖክ ጊታር የሚጫወቱ እነዚህ ነገሮች ይሄ ሞተር ፋንክሽን ማለትም አጥንት ከሥጋ ከእጅ ጋር ተያይዞ የሚወከልበት የአንጎል ክፍል ጋር የሚያያዝ ነው። ሌላው ደግሞ አሁን ፕሮፌሰር ኬኔት ሃይልማን የሚባሉ ዩኒቨርሲቲ ኦፍ ፍሎሪዳ አሉ። እሳቸው ነው ክማሉላ መለታችሁ። ብታዩት የእሳቸው ጽሁፍ በኦንላይን አለ በነጻ ለቀውተን ኒውሮ ባዮሎጂ ኦፍ ክሬቲቪቲ። በአጠቃላይ ፈጠራ አሁን ሄኖክ አዲስ ሙዚቃ ለማውጣት በሚጥርበት ጊዜ ምን ምን ነገር ውስጥ ያልፋ አለ የሚለውን እሳቸው ያጠናሉ። ፈጠራ ውስጥ ሲገባ ምን የአንጎል ክፍሎች ምን ያደርጋሉ። እና እሳቸው እንዳዩት ከድሮ ጀምሮ ያለውን ጥናት ሰባስበው ነው ያሉት። እና አንደኛ የመጀመሪያው ደረጃ ፕሬፓሬሽን ዝግጅት፣ አንድ ነገር አንድ ሰው ሊፈጥር ሲል ለዛ ዝግጅት ያደርጋል። ያነባል፣ ወይም ይለማመዳል፣ ያሰላስላል፣ መረጃ ከዚያ ያመጣል። ከዛ ከሌን ላክልኝ ያቀነባብራል። እዛ ይሄ ፕሬፓሬሽን የሚባለው ምናልባት ከአንጎል ችሎታ ከኢንቴሊጀንስ ጋር እያያዛል የሚል ግምት ነበር ድሮ። እና በእርግጥ ስታንፈርድ ዩኒቨርሲቲ አንጎል ችሎታ የሚያጠኑት ሰውዬ፣ ይህ ኢንቴሊጀንስ አይኪው የሚያጠኑት ድሮ ከመቶ አንድ ሰው አይኪው የአንጎል ችሎታው ቁጥሩ ከመቶ ሰላሳ ዘጠኝ በላይ ከሆነ ጂኒየስ ነው፣ ብዙ ነገር ማድረግ ይችላል ብለው ነበር እና ህጻናቶቹን ወደ በመቶ የሚቆጠሩ ህጻናቶች ይህንን ፈተና ሰጥተው ከመቶ ሰላሳ ዘጠኝ በላይ የሆኑት ሁሉንም ተከታትለዋቸው ነበር። በኋላ ግን አንዳንዶቹስ ጂኒየስ የተባሉት በፈተና ውጤት በኑሮ ላይ እምብዛም ፈጠራ ውስጥ አልገቡም። ነገር ግን መቶ ሀያ አምስት ከንቱ ከጂኒየስ በታች ውጤት ያደረገው መቶ ሀያ አምስት አይ ኪው የነበረው ሰው ስሙን ረስቼዋለሁ። እሱ ኖቤል ፕራይዝ በፊዚክስ አገኘ። ስለዚህ የግድ አሁን ኢንቴሊጀንስ የግዴታ አያስፈልግም። ያ መሆን ያስፈልግ። ነገር ግን ተደጋጋሚ ያየሁት ነገር ደግሞ ደጋግሞ መስራት አታካችን፣ ደጋግሞ የመስራት ነገር፣ ለምሳሌ አሁን ሙዚቀኛ ጊታሩን፣ ፒያኖን ደጋግሞ የመጫወት ያ መሰረታዊ ነው። ለፈጠራ ችሎታ በተጨማሪ ሌሎች ነገሮች ሊጨመሩ ይችላሉ። ይሄ ፕሬፐሬሽን፣ ቀጥሎ ኢንኩቤሽን ማለትም አንዳንዴ ሰውየው ምንም ስለ ፈጠራም ሰዓት ፕሬፓሬሽኑን ጨርሶ ወይ ኳስ ሜዳ ነው ርጋጨት ሜዳ ላይ እየተጫወተ ውሃ እየተራጨ ድንገት ጥሩ ሀሳብ ሊመጣለት እና ያ ኢንኩቤሽን ፌዝ ይሉታል። ወይም አንዳንድ የፈጠራ ሰዎች ጠዋት ከእንቅልፋቸው ሲነሱ ነገር ይመጣላቸዋል። አንዳንዶቹ እንዲያውም ከሌሊት ተነስቶ የሚጽፉም አሉ ይባላል። ሀሳብ ድንገት ፈጠራ ሀሳብ ሲመጣለት አንዴ ፈረሱን ታጠቅ ብሎ ከያዘ መሸምጠት ነው አሉ። ያ ኢንኩቤሽን ከፕሮፌሰር ሀይልማን ኢኖቬሽን በሚል አጠቃለው። ከዛ ደግሞ ኢሉሚኔሽን። ይሄ ለምሳሌ ድሮው ሳይንቲስት ዮሬካ ያለው ውሃ አርኪሜዲስ አርኪሜዲስ ነው፣ ገንዳ ውስጥ ገብቶ ውሃው ሲፈስ፣ በቃ ቮሊዩም ስለሚባለው ነገር መሰረታዊ ነገር ያገኘው እሱ። አሁን ያ እንግዲህ ኢሉሚኔሽን ስቴጅ እንግዲህ የተለያዩ የተለያዩ ደረጃዎች አሉት። መልካም የተለያዩ አንጎል ክፍሎች በዚህ ስራ ላይ ይሳተፋል። ሄኖክ፣ አንድ የመጨረሻ ጥያቄ ላን ጠለወርወረ ሙዚቃ በምትጫወቱበት ጊዜ ሙዚቀኞች ምስል ከሳች ሁኔታ ይኖራችኋል የሚባል በጥናቶቹ የፈነጠቀ ነገር ላንሳ። አንድ ሙዚቃ ስትሰማ ኖታውን ጊታር ከሆነ የቱጋ እንዴት እንደ ተመታ ወደ ማሰብ ይወስድሃል። ቅድም ቀደም ብሎ ድሮ በልጅነት ወይም በዚያ ጊዜ ወደ ሰማነው ቦታ በሀሳብ ይወስደናል እንዳልከው ለእናንተ ለሙዚቀኞች ሙዚቃው የተቀመረበትን መንፈስ ሁኔታ እንድታስብ ያደርግ ይሆን? ሙዚቃ በምትሰማበት ጊዜ እንደ ተራ አድማጭ ሙዚቃውን ጥሩ ነው በሚል አትገታምና። ጥሩ ጥያቄ ነው። በጣም አለላ። እኔ ሙዚቃ ስሰማ፣ ለምሳሌ እንዲሁ ናላሴ ደስታ በምሰማበት ጊዜ ብዙ ጊዜ እንደዛ በዲቴል ለመስማት አልፈልግም። ጄኔራል ላንድስኬፕን ወይም የወዘኝም ቦታ ለማዳመጥ እና ኢንጆይ ለማድረግ ነው መሞክረው። ግን ሙዚቃ አስተማሪም ስለሆንኩኝ አት ዘ ሴም ታይም ተማሪዎችንም ብዙ ጊዜ ሙዚቃ ተማሪዎችን ሙዚቃ የወሰድኩ አጫወትላቸዋለሁ እንደ በዛ አይነት ስብሰማ፣ ግን በሙዚቀኛ ጆሮ ለትምህርት ወይም ደግሞ አንድ ነገር ለማግኘት ወይም አንደርስታን ለማድረግ ስብሰማ ግን እያንዳንዱ ሙዚቃ ላለው ነገር አዳምጣለሁ። ስለዚህ አሁን አንተ እንዳልከው እዛ ላይ ምን አይነት ሙድ እንደሚፈጥር፣ አጫወቱ እንዴት እንደሆነ፣ ሀርማኒው ምን ያህል ኮምፕሌክስ ነው፣ ወይም ደግሞ ምን ያህል ሲምፕል ነው፣ ወይም ደግሞ ፎርሙን የዘፈኑን ስትራክቸር ስትራክቸር ማለት የዘፈኑን ምትጀምር እስከ ያህል ለምሳሌ ኮረሱ የትጋ ነው፣ አዝማቸው የትጋ ነው፣ ቨርሱ የትጋ ነው ወይም ደግሞ ክላይማክስ ሄድካ ነው። ኢምፕሮቫይዜሽናል ሙዚቃም ከሆነ ደግሞ ኢምፕሮቫይዜሽን የሚያደርጉ ሰዎች የሚጠቀሙበትን አንዳንድ ከነ ቴክኒኩ ሳይቀር በዛ አይነት በሙዚቀኛ አይነት ጆሮ ፎከስ አድርጌ አዳምጥበት ጊዜ አለ። በተለይ ለማስተማር እና ራቴን ለመማር ወይም ደግሞ ተማሪችን አንድ ነገር ለማሳየት ስፈልግ በዛ አይነት ጆሮ ሰማለሁ። አሁን አንተባልከው በሙዚቀኛ አይነት ጆሮ ግን ብዙ ጊዜ ለራሴ ቤቶኜ ለመዝናናት ስትሰማ።

ግሩም የሙዚቃ ወጋችን ይቀጥላል። በዚህ ሰዓት የሚከታተሉ አድማጮች ሙዚቃ ሲሰሙ በመድረክ ሲመለከቱ፣ በውስጣቸው ያደረውን ስሜት የየበኩላቸውን አጋጣሚዎች እንዲያካፍሉን እጋብዛለሁ። በሙዚቃ የጀመርነው ወግ ተከታታይ ነው ና በተለይ የማከም ተጽዕኖን በተመለከተ በቀጣይ ፕሮግራማችን እናነሳለን። ፕሮፌሰር ዮናስ ሙዚቃ ሱስ አምጪ ነው እስከሚለው ድረስ የሚሄዱ ጭብጦችን በሙያው ይመለከቱልናል። ፕሮፌሰር ዮናስ እንዳለ ገዳ ህን ወቅት ተመስገን። እንግዶቼ ለጊዜያቸው አመሰግናለሁ። እግዜር እስጥልኝ ስጥልን፣ እግዜር እስጥልን። አድማጮች አሁን በቀደመው የራዲዮ መጽሔት ጀመር ያደረግነው ወግ ነው። ተከታዩ ከጥቂት ወራት በፊት እዚህ ዋሽንግተን ዲሲ ላይ የክብር ቀን ከተከበረለት ድንቅ ኮሪዮግራፈር ስለ ሙያና ስለ ስብዕናው የሙያ አጋሮቹን ታላቅ አክብሮትና ፍቅር ካተረፈው ሁለገብ የኪነ ጥበብ ሰው ታደሰ ወርቁ ለምትኖጋችን ቀጠሮ አክብሮ ተመልሷል። ከዛሬ 30 ዓመታት በፊት ወዲህ ወደ ዩናይት ስቴትስ በመጡበት ወቅት እዚህ ሀገር የሙዚቃ ሥራቸውን ለመቀጠል አስበው የነበረውን ነገር ግን ያልተሳካ ሙከራቸውን አጫውቶ ነበር። ተከታዩን ጥያቄ እንደሰነዘርኩ ዝግጅታችን የተቋጨው በዚያ የመጨረሻ ጥያቄ እንንደረደራለን። ዚህ ሀገር ትርኢቶችን ማሳየት የትን ያህል እንደሚከብድ ይታወቃልና፣ ና የተጠናከረ ማህበረሰብ ይጠይቃል፣ ድጋፍ ይጠይቃል። ግጥ ብዙ ባለሙያዎች አላችሁ፣ ያለው እድል በኖረ ብለህ ትመኛለህ። እውነት ታደሰ፣ ከሙያህ ጋር የተያያዘ ይልቁንም ደጋግመን የምናነሳው ህዝብ ለህዝብ የተመለከተ አነጋጋሪ ጉዳዮችንም ጨምሮ ወደ ኋላ ላይ እንነጋገራለን በሚቀጥለው ፕሮግራማችን። ዛሬ ታዲያ ለሰንበት እንዲሆነን ወደ ሙያ አጀማመርህ ልውሰድህ። የመጣህበትን የተለየ መንገድ ያህል አጀማመርህ የተለየ ቀለም አለው። ድንገት የጀመረ ይመስላል። የቤተሰብ ታሪክህን ህይወት ታሪክህን የሚተርክ ጽሑፍ ላይ እንደ ተመለከትኩት ከሚዛን ተፈሪ ወደ አዲስ አበባ ትመጣለህ። አዲስ አበባ የአንደኛ ደረጃ ትምህርት ቤት ትጀምራለህ። የ1953ቱ የታህሳስ ግርግር የሚባለው የመንግስቱ ነዋይ እና የገርማሜ ነዋይ የመንግስት ግልበጣ ሙከራ ትምህርት ቤቶች እንዲቋረጡ ማድረጉን በአጋጣሚ ዚያን ጊዜ ቤተሰቦችህን ቤት ተከራይቶ የሚኖር አንድ ወጣት አስር አለቃ የአስር አለቃ ታምሩ ወደ ኮልፌ ፖሊስ ሙዚቃ ክፍል ሲሄድ ይዞ እንደሄደና ታሪክም በዚያች ቅጽበትና ቦታ እንደጀመረ ይተርካል። እስኪ ያጫው ተንገፋ አድርገ ኋላ በሰፊው የምንነጋገርባቸው የሙዚቃ ህይወት መንገድህን የምንቃኝባቸው ሀሳቦች ይኖሩናል። እሺ፣ እና አስር አለቃ ታምሩ የእኛን ቤት ግቢ ውስጥ አንድ ቤት ተከራይቶ የሚኖር ነው። እሱ በጣም ያቀርበኝ ነበረ። በጣም ይቀርበኝም ነበርና ፖሊስ ሙዚቃ ክፍል እንድገባ ይፈልግ ነበረ። ፖሊስ ሙዚቃ ክፍል ሄድኩ እና ተፈተኑ ተባለ። ተፈተን ከፈተና ካለፍን በኋላ ከሌከሌ አልፋችኋል፣ ግቡ ተባል። በማግስቱ ገባን። ለቤተሰብም እንትን አላለም ይማራል ብሎ የሚጠብቁኝ ፖሊስ ደግሞ ሙዚቃ ክፍል አንደኛውን አዳር ጠቅል መግባት ስለሆነ እና ጠቅዬ የገባው ለቤተሰብ ሰው እንዲነግራቸው አረግኩ። ከዛ የተለያዩ ሙዚቃ አስተማሪዎች ነጮች ነበሩ። ሚስተር ሀጎፕ የሚባል ነበር። እዛ በቃ ክላርኔት እንድማር ተደረገ። ክላርኔቱን አጠናው ከተወሰነ ጊዜ እሱን መጫወት ጀመርኩ ግን ከተወሰነ ጊዜ በኋላ የፖሊስ ሰራዊት ሙዚቃ ክፍል ህጉ ህጉ ሰለቸኝ ለሁሉ አዲስ ስለነበርኩኝ እሱ ነው የሰለቸኝ በዛ ምክንያት ከሙዚቃ ክፍል ጋራ መጣጣም እና መስማማት ስላልቻልኩ ወደ ቲያትር ቤቱ ኦርኬስትራ ክፍል እንዲዛወር ተደረገ እና እዛው ተወዛዋዥነት ጀመርኩኝ ኩኝ ተወዛዋዥ አንድ የኒው ይር ልደታ አዳራሽ ትርኢት ሰራን። ከጦር ሰራዊት እና ከክብር ዘበኛ ጋራ ከፖሊስ አብረን ሆነን እዛ ሰራን። ከዛ እንደጨረስን በስንተኛው ጊዜ እንደሆነ አላውቅም ስለሰለቸኝ ዝም ብዬ ጥዬ ወጣሁ። ያኔ ጥለት ስትወጣ ደግሞ ከተያዝክ እስር ቤት ነው የምትገባው እና ጠፋውባቸው። ከዛ ቤቴ ቁጭ እንዳልኩ አበራ ፈይሳ የሚባል የሮሃ ባንድ ቤዚስ ነበረ እና እሱ መጥቶ ጠየቀኝ። እንዴ ብሔራዊ ቲያትር እኮ ትፈለጋለህ ለምንድን ነው ብሎ ሲነግረኝ፣ ለምን አትመጣም ፕሊስ ብሎ ለመነኝ። እሽ ብዬ ሄድኩ እኮ የዛን ጊዜ አቶ ጸጋዬ ደባልቀ ነበረ። ሄድኩ ገባሁ፣ ልክ አናገሩኝ። አቶ ጽጋዬም አናገረኝ እና በሁለት ነው በሶስተኛው ቀን ስራ እንዲጀምር ተደረገ። እና ስጀምርም እየሰራሁም እያሰራሁም እንድሠራ ነው ማዘጋጀትም እና ራሴም እንድሰራ ተመደብኩ። የዛን ጊዜ የነበሩት እነ አስናቀች ወርቁ፣ እነ ጀንበሬ በላይ፣ እነ ሀይሉ፣ እነ ለማ ብዙ ሰዎች ናቸው። ይሄ ጊዜው መቼ ነው? ታስታውሰዋል ዓመተ ምሕረቱን? ይሄ አስራ ዘጠኝ አምሳ ስምንት እንደዚህ ይሆናል፣ አስራ ዘጠኝ አምሳ ስምንት ይሆናል። ከዛ እንግዲህ በአስራ ዘጠኝ ስልሳ ወደ ሜክሲኮ ነው ይህር ነው። ትርኢት ልታሳዩ አዎ። ግን ከመሄዴ በፊት ኢትዮጵያ ብሔራዊ ቲያትር ውስጥ መግባቴ የራሱ አዳራሹን ማየቴ ስቴጁን ማየቴ እነሱ የሚሰሩትን ትርኢት ጨለማ ውስጥ ቆሜ በማየቴ፣ እዛን ጊዜ ሚኒስትሮች ነበሩ የሚገመግሙት ለውጭ ዝግጅት በቂ ነው ወይ ትርኢት የሚለውን የሚገመግሙ እነሱ ነበሩና እነሱ ሲመጡ ልክ እንደ ህዝብ እንደ ገባ ተደርጎ ነው ትርኢቱ የሚቀርበው ለህዝብ እንደሚቀርብ እና ያኔ እኔ ዳራሽ ውስጥ ቆሜ ቁልቁል ሳይ እንዴት አይነት እድለኛ ሰው ነኝ እያልኩ በጣም እንደው በደስታ ተውጬ የነበረም የምመለከቱ ትርኢቱ እና ያም ተሳካ። እንግዲህ ትያትር ቤትም ገባው እዛ ዝግጅቱንም እያዘጋጀሁ እኔም እየሰራሁ እንዲያል እንዲያል በቃ እዚህ ደረጃ ደረሰ። ታደሰ ረጅም የጥበብና የሙያ ሕይወት አድርገህ ወዲህ ወደ ዩናይት ስቴትስ መጣ። በእለቱ በስነ ስርአቱ ላይ የየግል ገጠመኛቸውን ያካፈሉ ከመምጣት በፊት በህይወታቸው ምን የመሰለት ትርጉም ያለው ስራ እንደ ሰራ ታደሰ ባይኖር ምናልባትም በዚህ የሙያ መስክ በዚህ ቦታ አልገኝም ነበር ያሉ በርካቶች ናቸው። ቀደም ብዬ እንደ ገለጽኩት በጤና መታወክ ላይ ያለህ ነው። ይሄን ቃለምልልስ እናደርገውና ረጅም ሰዓት አለመውሰድ፣ ላለማድከም የዛሬውን እዚህ ላይ እንግታ እንጂ መልሰን ወጋችንን እንቀጥላለን። ታደሰ ወርቁ ለገቡ የመድረክ ሰው ለጊዜ አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። አሉላ በጣም ነው ማመሰግነው። አድማጮች፣ ቀደም ባሉ ፕሮግራሞቻችን የሙያ አጋሮቹ የመሰከሩለትን ወደፊት በሌላ ፕሮግራም እናቀርባለን። አሁን የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን የንጉሴ አክሊሉ መስኮት የሚከፈትበት ነው። ሰዓቱ እንደምናመሸ ንጉሴ፣ መስመሩ ያንተ ነው። ለምሽቱ ያስከውን መቀጠል ትችላለህ። አሉላ፣ እንዴት ሰነበትክ? የክርስትና እምነት ተከታዮች አብይ ጾም፣ ትልቁ ጾም ነገ ይጀመራል። የጾመ ድጓው ቀለም ዛሬ ተጀምሯል። የዛሬው ሳምንት ዘወረደ ይባላል። ሳምንት ቅድስት፣ ከዛ ምኩራብ ከዛ መጻጎ እያለ እንዲ እንዲህ እያለ ይቀጥላል። ሚያዝያ አስራ አንድ ቀን ትንሳኤ ነው። በዛሬ ሁለት ጸናጽልና ከበሮ ወደ ዕቃ ቤት ድጓና ጾመ ድጓ ደግሞ ቅኔ ማህሌት ገብተዋል። ታስታውስ እንደሆነ የዛሬ አስራ አምስት ቀን እንግዳዬ ተባባሪ ፕሮፌሰር ዶክተር ውቤ ካሳዬ ነው። ዶክተር ውቤ ካሳዬ ያሬድ ሙዚቃ ትምህርት ቤት ገብቶ በፒያኖና በመሰንቆ ከተመረቀ በኋላ የቀለም ትምህርትን ቀጥሎ ዶክትሬት ማዕረግ ላይ መድረሱን ባለፈው ሳምንት ተጫዋውተናል። ዶክተር ውቤ ካሳዬ በትርፍ ጊዜው ከስድስት ኪሎ አራት ኪሎ ታላቁ ቤተ መንግስት ስር በሚገኘው ዳግማዊ ምኒሊክ መታሰቢያ ትምህርት ቤት እየተገ ጊዜ መዝለቁን አጫውቶኛል። እስቲ ከዚህ እንጀምር። ሁለት ሁለት ጊዜ ወጥቸዋለሁኛ የቤተ ክርስቲያን ትምህርት በየጊዜው በቁመት ጊዜ በበዓል ጊዜ ቆመው እንትን ካላሉ ሊረሳ ስለሚችል ክለሳም ስለሚጠይቅ ያው ማድቀቅ ይቀራል፣ ድቅቅ ማድረግ ይጠይቃል። እንግዲህ እግዚአብሔር ፈቃዱ ከሆነ ወደፊት አደቃለሁ። እንደውም ከዚህ ቀጥሎ ቅኔም ለመማር ሀሳብ አለኝ። እሱ ከፈቀደ እንግዲህ ይገባለሁ ብዬ ገምታለሁኝ። ምልክቶቹንም ጭምር ነው። አዎ ምልክቶቹንም ጭምር ሁሉንም ጭምር ነው እንጂ። በነገራችን ላይ በጣም አስገራሚው ነገር እንደ ዘመናዊ ትምህርት ቲዮሪ ኦፍ ሚዚክ ተብሎ ወይም የሙዚቃ ቲዮሪ ተብሎ አይማርም፣ ግን ቲዮሪዎቹ አሉ። ጎን ለጎን ነው መምህራኖቹ የሚገልጹት፣ ከሚዘመረው ጋር አብሮ ነው የሚነገረን እና ይሄ እንግዲህ ወደፊትም ምሰራው ስራ ይሆናል ብዬ ገምታለሁኝ። በተለይ ከመምህራኖቼ ጋራ በኋላም አመሰግናቸዋለሁኝ። ከነሱ ጋራ ወደፊት ምሰራቸው ነገሮች ይኖራሉ ብዬ ገምታለሁኝ። ቤተ ክርስቲያኒቷም ደግሞ ለዚህ ለጥናትና ምርምር ትኩረት ትሰጣለች ብዬ ገምታለሁኝ። እስኪ እንደው አንድ ቀለል ያለ ዜማ አድማጮች መረዳት እንዲችሉ እንደው አንዱን ምረጥ ና እስኪ እንስማ። እስቲ እናዳምጥ ከሰላም ለኪ ቀጥሎ ፈቀደ ጊዜ የሚለውን ልዘምር ፈቀደ ጊዜ ያግዞ ለአዳም ዙነው ትኩዘ ልብ ወያግብኦ ሀበዘ ትካት መንበሩ ሻል ለነ ቅድስት አብይ ጾም በጣም ትልቁ ጾም ነው፣ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን። በዚህ ውስጥ የሚዘመረው ያው ጾመ ድጓ ነው። ስምንት ክፍሎች አሉት። አንደኛው ዘወረደ፣ ሁለተኛው ቅድስት፣ ሦስተኛው ምኩራብ፣ አራተኛው መጻጉ አምስተኛው ደብረ ዘይት፣ ስድስተኛው ገብርሄር፣ ሰባተኛው ኒቆዲሞስ፣ ስምንተኛው ሆሳዕና ናቸው። እነዚህ ሁሉ በየዕለቱ የራሳቸው የሚዘመር ዜማ አላቸው። እኔ ከዚህ ውስጥ እንግዲህ የመጀመሪያውን ከዛ ውስጥ ዘወረደ የሚለውን ልዘምርላቸው። ሀሌ ሀሌ ሉያ ዘወረደ እምላእሉ አይሁድ ሰቀሉ ድርብ አይሁድ ሰቀሉ ወሚመ ኢያእመሩ እግዚአ ኩሉ ዘሃዩ በቃሉ። ድጓ በውስጡ አራት ክፍሎችን ያዘው፣ ዮሐንስ አስተምሮ ፋሲካና ጾን የሚጠናው ብዙውን ጊዜ አስቀድሞ መጀመሪያ ነው የሚጠናው። እና ቅድም የዘመርኩት ስለሆነ ዘወረደ የዘመርኩት ስለሆነ ብዙ አሉት ክፍሎች። እንግዲህ አሁን የምዘምርላችሁ የመጀመሪያ የሆነውን ከድጓ ውስጥ ብፁዕ አንተ ዮሐንስ የሚለውን ዘምርላችኋለሁ ሀሌ አንተ ዮሐንስ ዘሃለ ወተታምር። በጣም የሚደንቀኝ ከዩኒቨርሲቲ እየተመላለስክ መማርህ፣ ይሄን ዜማ እገለገልበታለሁ ስራ አድርጌ ትጠቀምበታለሁ ብለህ ሳይሆን ለማወቅ ፈልገህ የመነሳሳት ነገር በጣም ይደንቀኛል። እንደው ሰዎችም መምህራኖችም ይተባበሩ ነበር ማለት ነው። እስቲ እንደው አዎ፣ ጋሻ ክሊሉ እንግዲህ ለእውቀት ብቻ ሳይሆን ለነብሴም ጭምር ነው። በእውነቱ እግዚአብሔርን ማመስገን የመሰለ ምን ነገር አለ? እግዚአብሔር እኮ ፈጥሮናል። መልካም ነገር እንድናደርግ ነው የሚያዘን ሰውን እንድናከብር ሰውን ብቻ አይደለም እኮ እንስሳትንም፣ እጽዋትንም ሁሉ በአግባቡ እኮ እንድንጠቀም ነው እና ለእሱ ምን ይሳ ነው ለዚህ አበቃኝ አምላክና እውቀት ብቻ አይደለም እሱን ለማመስገን ነው። ይህን ካልኩ በኋላ በእውነት የዳግማ ምኒልክ መታሰቢያ ታዕካ ነገሥት በዓታ የመምህራንና ቀሳውስ ማሰልጠኛ ትምህርት ቤት ያሉ ሊቃውንት፣ መምህራን፣ ተማሪዎች ደቀ መዝሙራን ማለት ነው። በጣም በእውነቱ እኔ እንድማር የሚያበረታቱኝ ይሄ ነው ተብሎ አይገመትም። እና በእውነቱ እግዚአብሔር ሁሉንም እንግዲህ ወሮታውን ይክፈላቸው። በጣም አርጌ ነው። እንግዲህ በይበልጥ ደግሞ ለማመስገን የምፈልገው በእውነት የድጓ አስተማሪዎቼ መምህር ነቢዩ እና መምህር ተመስገን እኔ እንድጨርስ ትምህርቱን እንድጨርስ የሚሰጡኝ ድጋፍ እንደው ወደር የለውም። እግዚአብሔር ብድራቸውን ይክፈል። ሌላው ደግሞ ሁሌ የሚያበረታታኝ በእውነት የታወቀው ወንድሜ ፕሮፌሰር ሽፈራው በቀለ ሁሌ ነው የሚያበረታታኝ። በእውነት ያለውም ደግሞ ለዚህ ትምህርት መስፋፋት ቀናዊ ፈሱ በእውነት በጣም አስገራሚ ነው። ሌላው ዶክተር ስርጉ ገላው ነው። ሌሎችም የረሳኋቸው ማላስታውሳቸው አሁን አሉና እነሱ ሁሉ እግዚአብሔር ይስጥልኝ፣ እዚህ ስላደረሳችሁኝ ለማለት እፈልጋለሁ። አመሰግናለሁ። ተባባሪ ፕሮፌሰር ዶክተር ውቤ ካሳዬ። በዚሁ እንግዲህ እኔም ፕሮግራሜን ላብቃ። የዛሬ አስራ አምስት ቀን እንገናኝ። ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝኩ አድማጮች፣ ቀደም ብለን ያቀረብ ነው በተለይ ሙዚቃና አንጎልን ተመለከተ ነው አጋጣሚዎቻችሁን በስልክም ሆነ በኢሜይል ብታሰፍሩልን በሚቀጥለው ፕሮግራማችን እናካትታለን። ለደህና አደሩ ስንብት ታዲያ ከማጠቃለያ ዜና ንባብ በኋላ መለሳለሁ። እስከዚያው ታዲያ እቴባይ ከተሰኘችው የአብርሃም በላይ ስልት ጋር ነው ምተዋችው። እኔ ያንተው፣ ሰምና ወርቅ ያንተው፣ ቅኝት ያንተው፣ ደሃ ለበለም ያንተ ልጅ

Patena Sumse alle chim my kill da patena Hay ti apai ti apai Yalwa ti apai

የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ ግሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ ከተረኛው አቀናባሪ ንጉሥ ታምሬ ጋር በዚሁ ተሰናበትኩ።